በወቅታዊ የኢትዮጵያ ፖለቲካ ዙሪያ የተጀመረ ክርክር ተከታይ ነው። ዛሬ ሰጥ አገባ የሚያቀርበው ኢትዮጵያ በአስቸኳይ ጊዜ አዋጅ ውስጥና ድህር አስቸኳይ ጊዜ አቅጣጫዎች መንግስት የወሰዳቸውን እርምጃ ዋንጫ እንደምታ ለመቃኘትና እንዲሁም ዘለቄታ ላለው መፍትሄ አማራጭ መንገዶችን በሁለት ወገን እይታዎች ውስጥ ለመዳሰስ የተነጣጠረ ክርክር ነው። ሰሞነኛ ዜናዎችንና የአገሪቱ ባለስልጣናት በጉዳዩ ዙሪያ የሰነዘሯቸውን አስተያየቶች ይዳስሳል። የክርክሩ ተሳታፊዎች አቶ አታክል ታምባይ ከአዲስ አበባ አቶ ፈቃደ ሸዋቃና ከዋሽንግተን ዲሲ፣ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ። ወደ ውይይት በድጋሚ አመሰግናለሁ። የሰጣ ገባ ፕሮግራማችን ተሳታፊዎች እልባት ካደረግንበት እንጀምር። ይህ አስቸኳይ ጊዜ አዋጅ ባለፉት አምስት ወራት በሀገሪቱ ላይ አመጣ የሚባሉ ለውጦች አቶ አትክልት እንግዲህ ይሄ የአስቸኳይ ጊዜ አዋጁ በአጠቃላይ አገሪቱ ገብታበት ከነበረው በጣም አደገኛና አስከፊ የሆነ ነገር ጋብ የሚያደርግ ተሷም የሚሰጥ ነገር ነው የታየበት። የአስቸኳይ ጊዜ አዋጁ ባይታወጅ ኑሮ የት ነው የሚቆመው? አመፁ የት ነው ጋብ የሚለው የሚለው ነገር በጣም አጠያቂ ነው የነበረው እና የአስቸኳይ ጊዜ አዋጁ አንደኛ ሰላሙን አምጥቷል። ሰላም ማምጣቱ ደግሞ የኢኮኖሚ መረጋጋቱን አምጥቷል። የኢኮኖሚ መረጋጋት እንዳለ ግን በሕዝቦች የተነሱ ጥያቄዎች በሙሉ በአስቸኳይ ጊዜ አዋጁ ሁሉም ተመልሷል ማለት ባይቻልም በተቻለ መጠን አሁን ለወጣቶች የስራ ማስገኛ ተብሎ የተመደበ የመንግስት ባጀት አለ። ይህ የስራ ማስገኛ ባጀት በየክልሎች የሚሰጥበት ሁኔታ እየተመቻቸ ነው። አንዳንድ ክልሎች እየደረሻቸውን እየወሰዱ ናቸው። ስለዚህ ወጣቶች ወደ ስራ የሚገቡበት ሀገሪቱን ከማፈራረስ እና ከኩርፊያ ወጥተው በግንባታ ስራ ላይ የሚሰማሩበት ሁኔታ እየተፈጠረ ነው ያለው። ስለዚህ የተረጋጋ ነገር እየታየ ነው ለማለት ይቻላል፣ ይመስለኛል። መልካም አስቸኳይ ጊዜ አዋጅ ማስገኝቷል ካሏቸው ውጤቶች ሰላምና የምጣኔ ሀብት መረጋጋት አምጥቷል፣ ለወጣቶች የስራ እድልም ፈጥሯል ብለዋል። ይሄ የስራ እድል መፈጠሩ ቀድሞውንስ ለምን መንግስት ማድረግ አልቻለም? ይሄ አሁን ቀደም ብሎ የነበረው ከአስቸኳይ ጊዜ አዋጅ በፊት የነበረውን የሀገሪቱ አጠቃላይ ሁኔታ ስንመለከት እዚህም እዚያም የሕዝብ ጥያቄዎች ነበሩ። የኢኮኖሚካል ጥያቄዎች በብዛት የኢኮኖሚ ጥያቄዎች እና የስራ ዕድሎች ጋር ተያይዘው በወጣቱ የሚነሱ ጥያቄዎች ነበሩ። አንዳንድ ፖለቲካዊ የሚመስሉ ከአዲስ አበባ አጎራባች ቦታዎች ጋር የተያያዘ በአዲስ አበባ ክልል የሚኖሩ ሰዎች የሚያሳቸው ጥያቄዎች ነበሩ። ያም ሆነ ግን ቀደም ብሎ ሊደረግ የሚችልና የማይችል ነገሮች ብለን ለይተን ልናስቀምጣቸው አንችልም። ምንድን ነው የተደረገው? መንግስት ወጣቱን በተለያዩ የስራ መስኮች ለማሰማራት የሚያደርጋቸው ጥረቶች አሉ። የተለያዩ ሜካኒዝሞች አሉ። ይሄ በአነስተኛና ጥቃቅን አደረጃጀቶች ወጣቱ ስራ የሚገባበት እድል እየተመቻቸ ነው የቆየው። ግን ይሄኛው ሰፊ ከሆነ የስራ አጥ ቁጥር ጋር ሲነጻጸር ሁሉንም የወጣቱን የህብረተሰብ ክፍል የሚያረክ አልነበረም፣ እና በኋላ ግን መንግስት ከአስቸኳይ ጊዜ አዋጁ ጋር ተያይዞ ነገሮችን ሲመለከት ወጣቱ በእውነትም ተበድሏል፣ ወጣቱ ስራ ማግኘትም አለበት። ስለዚህ ከየትም ከየትም ብለን የተወሰኑ ገንዘቦች መድበን ወደ ስራ ብናስገባው አንድ ቀዳዳ ሸፍናል የሚል አመለካከት መያዙ የትክክለኛ ሁሉንም ነገሮች በአንድ ጊዜ ልታያቸው አትችልም። በየደረጃው ገፍተው ሲወጡ ገፍተው ሲመጡ ግን ለእነዚህ የሚመጥን ምላሽ መስጠት ከመንግስትም ይጠበቃል። የተደረገውም የደረገውም ስራ እሱ ነው የሚመስለኝ። ቀደም ብሎ ያላየው ሊሆን ይችላል። አሁን ካየው በኋላ እንደዛን ማድረጉ ግን ለምን ቀድሞ አላየውም የሚለው ነገር እንደ ጥያቄ ሊነሳ ይችላል። ግን ብዙ የሚያስኬድ አይመስለኝም። እንደዛ ነው የምማየው። መልካም። የተነሱ ጥያቄዎች ስላሉ የአስቸኳይ ጊዜ አዋጅ ከምታወጁ በፊት በህዝብ የተነሱ ጥያቄዎች በእርግጥ ተመልሰዋለሁ የሚሉትንም ለመመለስ በኋላ ላይ አንዳንድ ዝርዝሮች እናያለን። አቶ ፈቃደ ተራዊ እርሶ ነው ሰላምና የምጣኔ ሀብት መረጋጋት አምጥተዋል። ለወጣቶች ስራ እድል የሚፈጥር አቅጣጫ መንግስት ቀይሰዋል ነው ያሉት። እርሶ እንዴት ይመለከቱታል? በአስቸኳይ ጊዜ አዋጁ የተባሉትን አድርጎ ሊሆን ይችላል። ምክንያቱ ግን ሰዎች የሚፈልጉትን ከማግኘት ነው ለማለት ያስቸግራል። ጥያቄ የተነሳ እንጂ አስቸኳይ ጊዜውንም ያወጁ ሰዎች መፍትሄ እንፈልጋለን አሉ እንጂ መፍትሄ አልተፈለገም። መፍትሄው ምንድን ነው? ችግሩ ምንድን ነው? የሚለው ነገር ላይ ውይይት አላየንም። እነዚህ ኢኮኖሚክ ችግሮች ብዙ ጊዜ ጫፉ ናቸው። ስር የሰደዱ ችግሮች ጫፍ ናቸው። ይህ መሰረት አይደሉም። እንደዛ እያየነው ከሆነ በጣም ስህተት እየሰራን ነው። ችግርም እየተወገደ አይደለም። ስለዚህ ህዝብ ካበላ ነው አርፎ ይቀመጣል የሚል በጣም ሞኝ የሆነ ሰብአዊ ፍጡራንም ሚዳቸው እንዴት ነው መመለስ ያለብን ሰብአዊ ፍጡራን ምን ምን ይፈልጋሉ ሁኔታ መሆን አለበት የሚለውን ነገር በደንብ ያያ አይደለም እንዲሁ ችግሩን በማውራት ደረጃ አለ ግን ምንድን ነው ችግሩ እነዚህ እኮ አሁን በቁጥጥር ስር ላይ ያሉትም የታሰሩትም ወገኖቻችን ሀገሪቱ ችግር እንዳለባት ያውቃሉ ወይ እገባቸው የሌለም ነገር አምጡ ምናምን የሚሉም አሉ እና ከስሩ በማየቱ ነው ያላለ መልካም እስኪ ግራና ቀኝ ያሉትን ሀሳቦች ዛሬ ባሉ በመንግስትም በኩል በተነሱ ጉዳዮች ውስጥ ለመመልከት እንሞክር። መሰንበቻውን የኢትዮጵያ መከላከያ ሚኒስትርና የማዘዣ ጣቢያው ዋና ጸሐፊ ያቀረቡት አስተያየት አለ። በተጨማሪ በትናንትና እለት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በበኩላቸው ለፓርላማ ያቀረቡት ሀሳብ አለ። በቅድሚያ ጠቅላይ ሚኒስትር ኃይለማርያም ደሳለኝን ድምጽ እንስማ። አንዳንድ ቦታዎች የሚታዩ ግጭቶች በአውራ ጎዳናዎች መኪና አስቆሙ መዝረፍና መስተዋቶችን የመስበር በጥቂት ቦታዎች ቢሆን በትምህርት ተቋማት ውስጥ የመማር ማስተማር ሂደቱን ለማስተጓጎል እና ረብሻ ለመፍጠር የመሞከር አንዳንድ አካባቢዎች ላይ በግለሰቦች እና ድርጅቶች ቅጥር ግቢ ውስጥ የሚፈለጡ መሳሪያዎች የመወርወር የመሳሰሉ ጉዳዮች ይንጸባረቃሉ። እነዚህ ክስተቶች በውስን አካባቢዎች የተከሰቱን ቢሆን ከሕዝባችን ጋር ተጨማሪ ውይይት በማካሄድ እና በተግባርን እነዚህን ሂደቶች ለማምከን ተጨማሪ የተጠናከረ ስራ መስራት የሚገባን መሆኑን የሚያመለክቱ ክስተቶች ናቸው። እነዚህና መሰል ጉዳዮችን ተከትሎ የአስቸኳይ ጊዜ አዋጁ ለአንድ ጊዜ ቢራዘም የተደላደለና እጅግ አስተማማኝ የሆነ ሰላም ለማረጋገጥ ይቻላል የሚለው ሀሳብ በህዝቡ ውስጥ እንደሚንሸራሸር ለመገንዘብ ችለናል። እንደ ሰማችሁት ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ በበኩላቸው ቅድም አቶ አትክልት ያነሷቸው ሰላምና የምጣኔ ሀብት መረጋጋት አምጥተዋል የሚሉትን አዎንታዊ የሆኑ ውጤቶች ያመጣ ምናልባትም ሊቀር ይችላል የተባለውን ሊራዘም የሚችልበትን ፍንጭ ጭምር ነው የሰጡት። የመከላከያ ሚኒስትርና የማዘዣ ጣቢያው ዋና ጸሐፊ አቶ ሲራጅ ፈጌሳ ድምፅ እንስማ። በዋነኛነት አንደኛው ያለ ፍርድ ቤት ትእዛዝ በቁጥጥር ስር ማዋል ቀሪ እንዲሆን ተደርጓል። አዋጁ ስራ ላይ በሚቆይበት ጊዜ ኮማንድ ፖስቱ በሚወስነው ቦታ እንዲቆይ ማድረግ ይቻላል የሚለውም ቀሪ እንዲሆን የተደረገበት ሁኔታ ነው ያለው። ተገቢውን የተሐድሶ ትምህርት በመስጠት የሚለቀቁትን መልቀቅ፣ ለፍርድ መቅረብ የሚገባቸው ለፍርድ ማቅረብ የሚለውም ንዑስ አንቀጽ እንደዚሁም ቀሪ እንዲደረግ ተደርገዋል። ያለ ፍርድ ቤት ትዕዛዝ በማንኛውም ሰዓት ብርበራ ለማድረግ የአካባቢውን ፖሊስና ሕብረተሰብ በማሳተፍ ወንጀል የሚፈጸምባቸው ወይም የተፈጸመባቸው ማናቸውም ንብረቶች በቁጥጥር ስር መዋል ወይም እንዳይንቀሳቀሱ ባሉበት ቦታ እንዲጠበቁ ማድረግ የሚለው ንዑስ አንቀጽም ቀሪ እንዲደረግ ተደርጓል። እንግዲህ እንደተከታተላችሁት አቶ ስራጅ ፈጌሳ የማዘያ ጣቢያ ዋና ጸሐፊ ቀሪ እንዲደረጉ የተፈለጉ አስቸኳይ ጊዜ አዋጁ ያቀፋቸው ምናልባትም ቁልፍ ቁልፍ የሚባሉ አዋጁ ይፈቅዳቸው የነበሩ ሁኔታዎችን ለግለሰቦች መብት መልሶ የሚሰጠውን ያነሱት ጠቅላይ ሚኒስትሩ ግን ሊራዘም እንደሚችል ፍንጭ ሰጥተዋል። እንዴት ታዩታላችሁ? አቶ አትክልት እርስዎን ላስቀድም። ሁለቱ የሚጋጩ ይመስላሉ የሚለው ለእኔ የሚጋጩ አይደሉም። ሁለቱም ነገሮች አንደኛ የአስቸኳይ ጊዜ አዋጁ መጀመሪያ ሲታወጅ ክልከላ የተደረገባቸው ጉዳዮች በርካታ ናቸው በጣም በብዙ ቦታዎች እንቅስቃሴ የሚገድብ የሰዓት ገደብ የሚያስቀምጥ ዜጎች በግል ኤክሰርሳይዝ ሊያደርጓቸው የሚገቡ መብቶችንም የሚገድብ አይነት የአስቸኳይ ጊዜ አዋጅ ነው የነበረው አሁን ሁኔታው ተሻሽሯል ሲባል አገሪቱ ያኔ በጣም አደገኛ ነው የነበረው። ይሄኛው በጭራሽ ዝም ብለን እራሳችንን ማሞኘት የለብንም፣ ቀላል ነበር የሚባል አይደለም። ስለዚህ እነዚህ ነገሮች በተጠናከረ መልኩ ገደብ ገደብ አበጅቶ ክልከላ አድርጎ አገሪቱ እንድትረጋጋ ማድረግ አስፈላጊ ነበረ፣ ተደርጓል። አሁን ወደ አጠቃላይ ሁኔታ የአገሪቱን አጠቃላይ ሁኔታ ስንመለከት አገሪቱ ወደ ተረጋጋ ሆነ መንገድ ተመልሳለች። በአንዳንድ ቦታ ግን አሁንም የተወሰኑ የዝርፊያ ጥቃቅን የሆኑ እንቅስቃሴዎች፣ ቫዮሎት የሆኑ በኃይል የመጠቀም አዝማሚያዎች እየታዩ ናቸው። እነዚህን ለማስቀረት እነዚህን ሙሉ ለሙሉ ለመቅረፍ የአስቸኳይ ጊዜ አዋጁ በተወሰነ መልኩ አሁን ሰክረታሪያቱ እንዳሉት የተወሰኑ ነገሮች ወደ ነበሩበት ሁኔታ እንዲመለሱ ተደርጓል። ገደቡ እንዲነሳ እያደረጉ ናቸው። ስለዚህ ገደቡን እያነሳ ደረጃ በደረጃ ወደ ኖርማላይዜሽን መመለስ የሚቻልበት እድል እየመጣ ነው። ግን በአንድ ጊዜ ሁሉንም ካነሳ ነው ያልተረጋጋ አካባቢ ካለ እንደገና የማመፅ እንደገና ነገሮች ወደነበሩበት የረብሻ የመዝረፍ ነገሮች ሊመለስ ስለሚችሉ ደረጃ በደረጃ መመለስ አለብን የሚል አስቸኳይ ጊዜ አዋጁን አስመልክቶ በሁለቱ ከፍተኛ የመንግስት ባለስልጣናት የቀረቡ የተለያዩ አስተያየቶች አቶ ፈቃደ በፊናቸው ይመለከቱታል። ሁለቱ ባለስልጣናት በሰጧቸው ተጨማሪ አስተያየቶችም አቶ ኃይለማርያም ደሳለኝ አስቸኳይ ጊዜ አዋጁ እንዲቀጥል የህዝብ ድጋፍ ማግኘቱን ጨምረው ሲናገሩ፣ አቶ ሲራጅ በበኩላቸው ይቀሩ የተባሉት የአዋጁ ክልከላዎች ለምን መቅረት እንደቻሉ ጨምረው ይናገራሉ። በሚቀጥለው ፕሮግራማችን የሚቀርቡ ናቸው። ሁሉም እንግዶቻችንን ተሳታፊዎችን፣ ጊዜያቸውን እናመሰግናለን። До новых